ወደ ዕለቱ አብይ ርዕሳችን አሁን እንሸጋገራለን። ስልጣን የጨበጡ ሁሉ የእውነተኛ ዴሞክራሲ የእውነተኛ ነጻነት ግንባታ ከባድ እንደሆነ ተገንዝበው በተቃውሞ ላይ ማሳደድና አፈና እንዳያካሄዱ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ አሳሰቡ። ሚስተር ኦባማ ዛሬ ኒውዮርክ ላይ ለተከፈተው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር የዓለም መሪዎች አመጽ ሁከትና ጽንፈኝነትን እንዲያወግዙና በተግባር እንዲቆሙ ጠይቀዋል። ሰለሞን ሰባተ ዝርዝር ዘገባውን ያቀርባል። ፕሬዚደንቱ ንግግራቸውን የጀመሩት በቅርቡ ሊቢያ ውስጥ የተገደሉ አምባሳደራቸውን ክሪስቶፈር ስቲቨንስን በመዘከር ነበር። አምባሳደሩ በሰላም ጓድነት ወደ ሞሮኮ ሄደው ከነበረበት ጊዜ ጀምሮ በአረቡ ዓለምና በመካከለኛው ምስራቅ ውስጥ ያሳለፉትን ሕይወት፣ የነበራቸውን ፍቅር በስፋት ዘርዝረዋል። በግብጽ፣ በሶሪያ፣ በሳዑዲ አረቢያ፣ በሊቢያና ሌሎችም አገሮች ያከናወኑትን ተግባር ተናግረዋል። የሀገሬውን ቋንቋ ተናግረው፣ የሀገሩን ውሃ ጠጥተው፣ የሀገሩን ምግብ በልተው መኖራቸውን አስታውሰዋል። የሊቢያ ህዝብ በሙአመር ጋዳፊ አገዛዝ ላይ በተነሳበት ትም በጭነት መርከብ ወደ ቤንጋዚ ገብተው የተሻለች ሊቢያን ለመቅረጽ ከሊቢያውያን ጎን ቆመው መስራታቸውን ገልጸዋል። በተገደሉ ጊዜም ወደ ቤንጋዚ የተጓዙት አንድ የባህል ማዕከል ለማነጽ የነበረባቸውን እቅድ ለመፈተሽና አንድ ሆስፒታል ለማሻሻል ፕሮጀክት እንደነበረ አመልክተዋል። ባራክ ኦባማ እናም ክሪስ ስቲቨንስ በአምሳ ሁለት ዓመታቸው በሚወዷት ምድር ላይ በተከፈተባቸው ጥቃት ተገደሉ አሉ። ስቲቨንስ ኤምቦዲድ ዘ ቤስት ኦፍ አሜሪካ ላይክ ሂዝ ፌሎ ፎረን ሰርቪስ ኦፊሰርስ ይህንን ታሪክ የምነግራችሁ ምክንያት ክሪስ ስቲቨንስ አሜሪካ ያሏትን ምርጥ ነገሮች የሚወክል በመሆኑ ነው። በውጭ አገልግሎት ላይ እንደሚሰማሩ ባልደረቦቹ ሁሉ እርሱም ውቅያኖሶችንና ባህሎችን የሚያቋርጡ ድልድዮችን አንጿል። ለተባበሩት መንግሥታት ድርጅት ለቆመላቸው የዓለም አቀፍ ትብብር መርሆች ብዙ ሰርቷል። ትሑት ሆኖ አገልግሏል። ሰዎች የራሳቸውን ዕጣ ፈንታ ራሳቸው የሚወስኑበት ነጻነት እንዲኖራቸው በነጻነት በክብር በፍትህና የዕድሎች ተጠቃሚ ሆነው እንዲኖሩ ለሚያበቁ በርካታ መርሆዎች ኖሯል በንጋዚ ላይ በሲቪል ዜጎቻቸው ላይ የተከፈተውን ጥቃት በአሜሪካ ላይ የተከፈተ ጥቃት ነው ብለውታል ኦባማ። ደግሞም በአሜሪካ ላይ ብቻም ሳይሆን የተባበሩት መንግስታት ድርጅት በቆመላቸው መርሆዎች ላይ የተከፈተም ነው ብለዋል። የወደፊት እጣችን አሉ ኦባማ፣ መመስረት ያለበት ክሪስ ስቲቨንስን በመሳሰሉ እንጂ በገዳዮቹ አይደለም። እንዲህ አይነቱ ሁከትና ያለመቻቻል በመንግስታቱ ድርጅታችን ውስጥ ቦታ ሊኖረው አይገባም ሲሉ የአሜሪካው ፕሬዚደንት ጥሪያቸውን አሰምተዋል። የቱኒዚያው ሱቅ በደረቴ በሀገር ውስጥ በተንሰራፋው ጨቋኝ ሙስና ላይ አምጾ ራሱን በእሳት ካያያዘና እርሱንም ተከትሎ የአረብ አብዮትን ካቀጣጠለ ወዲህ ከሁለት ዓመታት ያነሰ ጊዜ አልፏል። ከዚያ ወዲህ እየተካሄዱ ባሉ ለውጦች የዓለም ትኩረት ተጠምዶ ይገኛል። ዩናይትድ ስቴትስም የለውጥ ኃይሎችን ደግፋለች። ፕሬዚደንቱ አክለውም ሀገራቸው በቱኒዚያ፣ በግብጽ፣ በየመን፣ በሊቢያ የተካሄዱ ህዝባዊ ንቅናቄዎችን መደገፋቸውን ጠቁመዋል። አሁንም የሶሪያ ህዝብ ሰቆቃ ማብቃትና የባሻር አላሳድ አገዛዝም ወደ ፍጻሜው መቅረብ አለበት ብለዋል። ቢካዝ ዊ ብሊቭ ፍሪደም ን ሰልፍ ዲተርሚኔሽን አር ናት ዩኒክ ቱ ን ካልቸር እኛ እነዚህን አቋሞች የያዝነው ነጻነትና የራስን ዕድል በራስ መወሰን ለአንድ ባህል ብቻ የተሰጠ ባለመሆኑ ስለምናምን ነው። እነዚህ እንዲያው የአሜሪካ ወይም የምዕራብ ብቻ እሴቶች አይደሉም ዓለም አቀፍ እሴቶች ናቸው እንጂ ዲሞክራሲ ምርጫ በመኖሩ ብቻ ድምፅ በመሰጠቱ ብቻ የሚገለጽ አለመሆኑን ያስታወስት ኦባማ፣ በእውነተኛው ዲሞክራሲ ዜጎች ወደ ወህን መጣል የለባቸውም፣ ልማትም ያለ ሙስና ሊበረታታ ይገባዋል፣ የሕግ የበላይነት የሚሰፍን ዘንድ ግድ ነው ብለዋል። በሌላ አነጋገር እውነተኛ ዴሞክራሲን እውነተኛ ነጻነትን ማስፈን ከባድ ስራ ነው። ስልጣን የጨበጡ ሁሉ ተቃውሞን የማሳደድን የውስጣቸውን ግፊትና ፈተና መቋቋም አለባቸው። የየሀገሩ የመጣኔ ሀብት ሁኔታ በሚዳከምበት ጊዜ መንግሥታት ከባዱንና ፈታኙን ለውጥ በራሳቸው ዘንድ ከማድረግ ይልቅ ህዝቦቻቸውን በሀገር ውስጥም ይሁን በውጭ በሚያመላክቱት የፈጠራ ጠላት ላይ ማነሳሳት ይዳዳቸዋል። ፕሬዚደንት ኦባማ ብዙዎች በአሁኑ ጊዜ የሌሎች እምነትን ባለማክበር ምክንያት ጥላቻን ሊያራምዱ እንደሚችሉ ተናግረዋል። የራሳቸው እምነት እንዲከበርላቸው የሚፈልጉ ሁሉ ግን የሌሎችንም እምነት ለማክበር ምን ያህል ተዘጋጅተናል ብለው መጠየቅ ይኖርባቸዋል ብለዋል። ስፓርክ አውትሬጅ ስራት ሙስሊም ወርልድ ባለፉት ሁለት ሳምንታት ያ ኋላ ቀርና ቀፋፊ ቪዲዮ በሙስሊሙ ዓለም ውስጥ ቁጣን ከቀሰቀሰ በኋላ የምናየው ይህንኑ ነው። የዩናይትድ ስቴትስ መንግሥት ከዚህ ቪዲዮ ጋር አንዳችም ግንኙነት እንደሌለው ግልጽ አድርጌያለሁ። በውስጡ የሰፈረው መልእክትም የጋራ ሰብናችንን በሚያከብሩ ሁሉ መወገዝ አለበት ብለን እናምናለን። ፕሬዚደንት ኦባማ በቪዲዮው ጉዳይ ላይ አሜሪካ የዚህን ቪዲዮ ይዘት የምትቃወመው ብዙዎች አሜሪካውያንም ስለሚመለከታቸው መሆኑን አመልክተዋል። ይህንን ቪዲዮ ተነስተን ለምን እንደማናግደው የሚጠይቁ እንዳሉ አውቃለሁ። መልሱ በሕጎቻችን ውስጥ ተቀርጿል። ሕገ መንግሥታችን የመናገር ነጻነት መብትን ያከብራል። እንዲያም ሆኖ ግን በአረቡ ዓለም ውስጥ የተነሳሳው ዐመፅ በምንም ምክንያት ሊደገፍ የሚችል እንዳልሆነ ኦባማ ተናግረዋል። የንጹሐንን ሰዎች ግድያ ትክክለኛነት ሊያረጋግጥ የሚችል አንድም ቃል የለም። በኤምባሲ ላይ ጥቃት ለመክፈት አንድ ቪዲዮ ጨርሶ ሰበብ ሊሆን አይችልም። ሊባኖስ ውስጥ ምግብ ቤትን በእሳት ለማጋየት፣ ቱኒስ ውስጥ ትምህርት ቤት ለማውደም ወይም ፓኪስታን ውስጥ ሞትና ጥፋትን ለማድረስ የሚያበቃ አንዳችም የዘለፋ አይነት ሊኖር አይችልም። ሕፃናትን ማስተማር፣ ዕድሎችን መፍጠርና ማስፋት፣ ሰብአዊ መብቶችን መጠበቅ፣ የዲሞክራሲ ቃሎችን ለማክበር መረባረብ ብዙ ፈተናዎች ያሉባቸው ቢሆንም አሜሪካ ግን ለዚያ እንደምትቆም አረጋግጠዋል። አሜሪካ በዓለም ላይ ፊቷን እንደማታዞር ተገንዘቡ። በዜጎቻችንና በወዳጆቻችን ላይ ጉዳት በሚያደርሱ ላይ ፍትሕን እንይዛለን። ከአጋሮቻችን ጎን እንቆማለን። በንግድ፣ በኢንቨስትመንት፣ በሳይንስና፣ በቴክኖሎጂ፣ በኤነርጂ፣ በልማት ትስስሮቻችንን ለማጠናከር ከሚፈልጉ ሀገሮች ጋር ለመጎዳኘት ዝግጁ ነን። እነዚህ ጥረቶች ለሕዝቦቻችን የኢኮኖሚ እድገትን እንዲሁም ዲሞክራሲያዊ ለውጦችን ማረጋጋትና ማስፈን የሚችሉ ናቸው። ጊዜው የሁከት ጥሪዎችንና የመለያየት ፖለቲካን ከጀርባችን ጥለን አሉ ኦባማ መጓዝ ያለብን ነው አሁን በብዙ ጉዳዮች ላይ በወደፊቱ ተስፋና ባለፉ እስር ቤቶች መካከል መምረጥ ከፊታችን ተደቅኗል የሚሉት ፕሬዚደንቱ የተሳሳተውን መምረጥ አንችልም፣ አጋጣሚውንና ጊዜውን መጠቀም አለብን፣ አሜሪካም የተሻለ ወደፊትን ለመምረጥ ከተዘጋጁ ጋር ለመስራት መዘጋጀቷን አመልክተዋል። ዩናይትድ ስቴትስ ሁልጊዜም ለራሳችንም አሉ ኦባማ ለራሳችንም ሕዝብ በዓለም ዙሪያም ላሉ ሁሉ እነዚህ መድረሻዎች እውን እንዲሆኑ ትቆማለች። ታሪካችን የሚያሳየው ይህንን ነው። ክሪስ ስቲቨንስም ሕይወቱን ሙሉ የሰራው ለዚህ ነው ብለዋል ፕሬዚደንት ባራክ ኦባማ ብዙም ጭብጨባ ባልጠበቃቸው በስድሳ ሰባተኛው የተባበሩት መንግስታት ድርጅት ጉባኤ ላይ። በጉባኤው ላይ ከአንድ መቶ ሀያ በላይ ሀገሮች መሪዎች ተገኝተዋል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝም በጉባኤው ላይ የተገኙ ሲሆን ንግግር ያደርጋሉ ተብሎ ይጠበቃል።